የአድዋ ድል በሶሎዳ ተራራ ተከበረ። ኢትዮጵያውያን የሀገራቸውን ነጻነት ለማስከበር ለመጀመሪያ ጊዜ ብሔራዊ ሆኖ የተነሱበትና በህብረት ተዋክቶ ያሸነፉበት አንድ መቶ ሀያ ዘጠነኛው የአድዋ ድል በዓል በትግራይ ክልል በሶሎዳ ተራራ ላይ ዛሬ የካቲት 23 ቀን 2017 ዓ ም ተከብሯል። በአከባበሩ ላይ የተገኘው ሙልጌታ ጽብሃ ዝርዝር አለው። በውጫሌ ውል ትርጉም ምክንያት የተለኮሰው የአድዋ ጦርነትና ኢትዮጵያውያን የተቀዳጁት ድል የአውሮፓውያን የቅኝ አገዛዝ እሳቤ በወሳኝነት የለወጠ ስለመሆኑ ይታመናል። በወቅቱ ከዳር ዳር ተነቃንቀው ለነጻነታቸው በህብረት የተዋደቁ ኢትዮጵያውያን የጣሊያን ጦር ካሸነፉ መቶ ሀያ ዘጠኝ ዓመታት መቆጠሩን ምክንያት በማድረግ የአድዋ ድል በዓሉ በሶሎዳ ተራራ ስር ላይ በዛሬው እለት ተከብሯል። የኢትዮጵያ ቱሪዝም ሚኒስቴር ሚኒስትር ዴኤታ እንደገና አበበ የአድዋ ድል ለኢትዮጵያና ጭቁን ህዝቦች አዲስ ምዕራፍ የከፈተ እንደነበር አስታውሰዋል። የአድዋ ድል በኢትዮጵያ ታሪክ አዲስ ምዕራፍ የከፈተ፣ የአፍሪካን የነፃነት ትግል ያቀጣጠለ፣ በዘመኑ ነግሶ የነበረውን የነጮች የበላይነት የጥቁሮች የበታችነትን አመለካከት ተረት ያደረገ በዓለም ላይ ያሉ ጥቁር ህዝቦች አንገታቸውን ቀና እንዲያደርጉ ያስደረገ ትልቅ ደውል የተደወለበት አድዋ ዓለም ትኩረትና ፊቱን ወደ ኢትዮጵያ እንዲያደርግ ካስገደዱት ጥቂት ክስተቶች መካከል አንዱና ዋነኛው የአድዋ ድል ነው። በየአመቱ በሀገር አቀፍ ደረጃ በድምቀት የሚዘከረው የአድዋ ድል መከበር የጀመረው ጦርነቱ ከተደረገበት 1888 ዓ ም ከሰባት ዓመት በኋላ ነው። ዛሬ በሶሎዳ ተራራ ላይ በተከበረው በዓል ላይ በጦርነቱ ጊዜ ኢትዮጵያውያን በህብረት አድርገውት የነበረውን ተሳትፎ የሚያስታውሱ የኪነ ጥበብ ስራዎች ቀርበዋል። የትግራይ ክልል ባህልና ቱሪዝም ቢሮ ኃላፊ ዶክተር አጽባሃ ገብረ እግዚአብሔር የአድዋ ድል በዓል ለሰላም አንድነትና ብሩህ ተስፋ በሚል መሪ ሀሳብ በመከበር ላይ እንደሚገኝ ገልጸው ትግራይ በአሁኑ ጊዜ ህብረትና አንድነት ተጠምታለች ብለዋል። ከአድዋ ድል አንድነት ተምረን የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱና የትግራይ የወሰን አስተዳደር እንዲከበር መስራት አለብን ሲሉ ገልጸዋል። የአድዋ ተራሮችና አካባቢው የጎብኚዎች መስህብ ለማድረግ እንዲሰራም ጠይቀዋል። የትግራይ ህዝብ ከኢትዮጵያውያን ወገኖቹ በጋራ በመሆን እጅግ ዘመናዊ የጦር መሳሪያ ከታጠቁ የጣሊያን ሰራዊት ገጥሞ ለአገር ክብር ሲል አብሮ ተዋድቆ አብሮ ተሰውቶ ብዙ ነገር አበርክተዋል። የአድዋ ተራሮች የብዙ ኢትዮጵያውያን ደም የፈሰሰበትና አጽማቸውን የተቀበረበት ከመሆኑ ጋር ተያይዞ እንደ ቅዱስ ስፍራ ተቆጥረው አብረን ሰርተን አልምተን ላለም የሚሆን የብዙ አፍሪካውያን ቀልብ ለመሳብ ተመራማሪዎችንም ወደዚህ ትኩረታቸው እንዲያደርጉ ለማድረግ የጋራ ውዝፍ የቤት ስራ እንዳለን። በዚያ አጋጣሚ መግለጽ እወዳለሁ። በሶሎዳ ተራራ ስር በተከናወነው የበዓሉ አከባበር ስነ ስርዓት ላይ በዶክተር ደብረጽዮን ገብረ ሚካኤል የሚመራ የህወሀት ቡድን አመራሮች በብዛት ተሳትፈዋል። የትግራይ ክልል ጊዜው አስተዳደር ፕሬዚደንት ጌታቸው ረዳ በበዓሉ ላይ ያልታደሙ ሲሆን በማህበራዊ የትስር ገጻቸው እንኳን ለ129ኛው ዓመት የአድዋ ጦርነት የሚዘክረው በዓል አደረሳችሁ ብለው ይህ ቀን ውድቀታችንን ወደ ድል ለመቀየር ትምህርት የምንወስድበት እንዲሆን ተስፋ አደርጋለሁ ብለዋል። ለአሜሪካ ድምጽ ሙልጌታ አጽባሃ kam aduan